ይወርን መንፈስ ቅዱስ በላይ ለብስቶ ወይኑ እንዘይብ ልካይን ዘጋ መንፈስ ቅዱስ ፈኑ በላይ ለዛቲ ቅድስ ቤተ ክርስቲያኑ ይወልጦሙ አባላተ ክርስቶስ ይኩኑ ባይለ ጥበቡ መንግር ወጹ ኪኑ